ለክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአርብ ጥር 12 ምሽት ዝግጅታችን ጀምረዋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ እንኳን አደረሳችሁ። አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። የህዝባችን ድምፅ ለመሆን የቱል ሜዲድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳዑዲ አረቢያ፣ በሳውት አፍሪካ፣ በብዙ ቦታዎች ተቋቁሟል። ዋና ዓላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። ከድር ጅግሬ አደም ይባላሉ የሰማችኋቸው። በዩናይትድ ስቴትስ ሚነሶታ ግዛት በንግድ የሚተዳደሩ የሶማሌ ክልል ተወላጅ የሆኑ ኢትዮጵያዊ ናቸው በሶማሌ ክልል በፕሬዝደንቱና በጥቂት አጋሮቻቸው እየተፈጸመ ነው ያሉትን በደል በመቃወም ስላቋቋሙት ድርጅትና እንቅስቃሴ ከተናገሩት የተወሰደ ነው። ዝርዝሩን በአብይ ርዕስ ይዘናል። ቆንጅት አርዕስተ ዜናው ታሰማናለች። በተባበሩት መንግሥታት የአፍሪካ ሀገሮች አምባሳደሮች የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በጸያፍ ቃል ቆሻሻ ሀገሮች ብለዋል፣ በተባለው ጉዳይ ከመንግስታቱ ድርጅት የአሜሪካ አምባሳደር ኒኪ ሄሊ ጋር ስብሰባ አድርገው መወያየታቸው ተገልጿል። በዩናይትድ ስቴትስ በኢሚግሬሽንና ድንበር ጸጥታ ጉዳይ ላይ እየተካሄደ ያለው ከባድ የፖለቲካ ክርክር ዛሬ ከእኩለ ሌሊት በኋላ በዋሽንግተን ሰዓት ነው። የፌዴራሉ የአስቸኳይ ጊዜ ወጪ ምደባ ስልጣን ሲያበቃ፣ የመንግስት መስሪያ ቤት አመታዊ በጀት ለማስቀጠል የተያዘው ጥረት ስጋት ላይ እየወደቀ ነው የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በተባበሩት መንግስታት ድርጅት የአፍሪካ ሀገሮች አምባሳደሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአፍሪካን ሀገሮች በጸያፍ ቃል ቆሻሻ ሀገሮች ብለዋል በተባለው ጉዳይ ከመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጋር ተነጋግረዋል። በዓለሙ ድርጅት የ54ቱ የአፍሪካ ሀገሮች ስብስብ ሊቀመንበር የሆኑት የኢኩቶሪያል ጊኒ አምባሳደር ኢንዶን ግንባ በፕሬዝደንቱ አባባሎች አሉታዊ ውጤት በማስከተላቸው አዝኛለሁ ሲሉ ኒኪ ሄሊ እንደተናገሩ ጠቅሰዋል። ባለፈው ሳምንት በመንግስታቱ ድርጅት የአፍሪካ ሀገሮቹ ማህበር ባወጣው መግለጫ የሚስተር ትራምፕን አነጋገር እጅግ የሚያስቆጣ ዘረኛና መጤ ጠል ብሎ ፕሬዚደንቱ ይቅርታ እንዲጠይቁ መጠየቁ ይታወሳል። ከአምባሳደር ኒኪ ሄሊ ጋር በተደረገው ስብሰባ ላይ የተገኙ በርካታ ዲፕሎማቶች እንዳሉት ፕሬዚደንት ትራምፕ እንደ ኤሮፓውያን አቆጣጠር ጥር ሀያ ስምንት ና ሀያ ዘጠኝ አዲስ አበባ ውስጥ ለሚካሄደው የአፍሪካ መሪዎች ጉባኤ መልእክት እንዲልኩ ሀሳብ ቀርቧል ከአምባሳደር ሄሊ ጋር የተካሄደው ስብሰባ በጣም ወዳጅነት የተሞላበትና ግልጽ ውይይት ነበር ሲሉ የኢኳቶሪያል ጊኒው አምባሳደር ተናግረዋል ትራምፕ ከሄይቲ ከኤልሳልቫዶር ና ከአፍሪካ የሚመጡት ጸያፍ ቃል ተጠቅመው ከቆሻሻ ሀገሮች የሚመጡ አሉ የተባለው ባለፈው ሳምንት በዋይት ሀውስ ኢሚግሬሽንን በተመለከተ ስብሰባ ላይ ነው። በስብሰባው ላይ የነበሩ አንዳንዶች እንዳሉት ፕሬዚደንቱ ይልቁኑ ከኖርዌይ ብንቀበልስ ብለዋል። ሄቲ ደግሞ በኢሚግሬሽን ጉዳይ በሚደረግ ስምምነት ውስጥ እንዳትገባብን ብለዋል ተብሎ ተጠቅሷል። ፕሬዚደንቱ ይሁን እንጂ እሳቸውና በርካታ በስብሰባው ላይ የነበሩ ፕሬዚደንቱ ጸያፉን ቃል አልተጠቀሙም እያሉ በማስተባበል ላይ ናቸው። ሶማሊያ ውስጥ በዩናይትድ ስቴትስ የታገዙ የሀገሪቱ ልዩ ኃይሎች በጽንፈኛው ቡድን በአልሻባብ ታግተው የነበሩ ሰላሳ ሁለት ልጆችን ማስለቀቃቸው ተሰማ። የሶማሊያ የማስታወቂያ ሚኒስትር አብዲራህማን ኦማር ኦስማን ዛሬ በሰጡት መግለጫ የመንግሥቱ ኃይሎች ልጆቹን ያስለቀቋቸው በታችኛው ሸበሌ ክፍለ ግዛት ከሚገኝ ትምህርት ቤት መሆኑን አስታውቀዋል። ጽንፈኞቹ ያገቷቸውን ልጆች ሲሰብኳቸው ነበር። አሁን ግን በመንግስት እጅ ስለሆኑ በደህና ሁኔታ ላይ ናቸው ሲሉ ሚኒስትሩ ለቪኦኤ ገልጸዋል። ከሶማሊያ የጦር ሰራዊት የተሰጠ አስተያየት የለም። የመንግስቱ ኃይሎች በወሰዱት እርምጃ ሄሊኮፕተር መጠቀማቸው ግን ዩናይትድ ስቴትስ መሳተፏን ይጠቁማል። የዩናይትድ ስቴትስ የጦር ኃይል የሶማሊያን ወታደሮች አልሸባብን እንዲወጉና ሀገሪቱን ከጥቃት እንዲከላከሉ ስልጠና እየሰጡ መሆናቸው ይታወቃል። አንድ የአልሸባብ ደጋፊ ዌብሳይት በበኩሉ የሶማሊያና የአሜሪካ ወታደሮች ተማሪ ልጆችንና መምህራቸውን ፈጁ ሲል ወንጅሏል። ስሙን መናገር ያልፈለገ የአካባቢው ነዋሪ በበኩሉ በጥቃቱ ቢያንስ አስር ሰው ተገድሏል ብሏል። በቅርቡ የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች አልሻባብ ገጠር ውስጥ ያሉ ወላጆችን እያስገደደ ትናንሽ ልጆችን በተዋጊነት ሲያሰለጥን ሊያሰለጥን ይነጥቃል ሲሉን ችሏል። በተያያዘ ዜና የዩናይትድ ስቴትስ ኃይሎች ትናንት ሐሙስ በአልሻባብ ላይ የአየር ጥቃት አድርሰዋል። የዩናይትድ ስቴትስ የአፍሪካ እዝ አፍሪቆም እንደገለጠው ከኪስማዮ በስተ ሰሜን ምዕራብ 50 ኪሎ ሜትር ርቀት ላይ በሚገኝ አካባቢ በተካሄደው የአየር ጥቃት አራት ታጣቂዎች መገደላቸውን ገልጸዋል። ቀደም ባለው ዜና ከሶማሊያ የጦር ሰራዊት የተሰጠ አስተያየት የለም የተባለው የዩናይትድ ስቴትስ የጦር ኃይል ተብሎ ይነበብልን። የደቡብ ሱዳን የሰላም ሸምጋዮች የሀገሪቱ መንግስት በቅርቡ የተደረሰውን የተኩስ አቁም ስምምነት እንዲጥስ ፈቅደውለታል ሲሉ ሽምቅ ተዋጊዎቹ ከሰዋል። ዋናው ሸምጋይ ውንጀላውን ፈጥነው ውድቅ አድርገውታል። የአማጽያኑ ቃል አቀባይ ኮሎኔል ላም ፖል ገብርኤል በወጡት መግለጫ የደቡብ ሱዳኑ ተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ ስምምነቱን ሲጥሱ የምስራቅ አፍሪቃ የልማት በይነመንግስታት ባለስልጣን የኢጋድ ና ሶስትዮሽ ተብለው የሚታወቁት ሀገሮች ኖርዌይ፣ ብሪታንያ ና ዩናይትድ ስቴትስ አይተው እንዳላየ አልፈዋል ሲሉ ወቅሰዋል። በደቡብ ሱዳን የኢጋድ አምባሳደር ኢስማኤል ወይስ ውንጀላው ኃላፊነት የጎደለውና አሳሳች ነው ሲሉ ውድቅ አድርገዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግሊዝኛ ተናጋሪ ከሆኑት የካሜሩን አካባቢዎች ወደ ናይጄሪያ የሚሸሹት ሴቶችና ልጆች ደህንነትና መበዝበዝን ያካተቱ የተለያዩ አጋጣሚዎች ይደርሱባቸዋል፣ በማለት የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤን ኤችሲአር እያስጠነቀቀ ነው። ሊሳ ሽላይን ከጄኔቫ የዩኤን ኤችሲአር ጠቅላይ ጽህፈት ቤት ያስተላለፈችው ዘገባላ አዳነች ፍሳይ ታቀርበዋለች። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ካሜሩናውያኑ እንግሊዝኛ ተናጋሪ ከሆኑ ክፍሎች ባለፈው ጥቅምት ወር መሸሽ ከጀመሩበት ጊዜ አንስቶ አስር ሺህ ስደተኞችን መዝግቧል። ወደ ምስራቅ ናይጄሪያ ከሚሰደዱት ካሜሩናውያን መካከል 80 ከመቶ የሚሆኑ ሴቶችና ልጆች ናቸው። እንግሊዝኛ ተናጋሪ የሆኑት ካሜሩናውያን ፈረንሳይኛ ተናጋሪዎች በሚበዙባት ሀገር የፖለቲካና ኢኮኖሚ አድልዎ ይፈጸምብናል የሚል ተቃውሞ ያሰማሉ። ብዙዎቹ የተቃውሞ ሰልፎች ግጭት ስለታከለባቸው ወደ ናይጄሪያ ለመሰደድ ተገደዱ። የሚሸሹት ካሜሩናውያን ብዛት እየተበራከተ ሲሄድ በደህንነታቸው ላይ የሚደቀነው አደጋም እየጨመረ መሄዱን የስደተኞች አገልግሎት ጠቁሟል። አንዳንዶቹ ልጆች ብቻቸውን በመሸሻቸው ወይም ጉዞ ላይ ከቤተሰቦቻቸው በመለያየታቸው ችግር እንደሚገጥማቸው የስደተኞቹ አገልግሎት ቃል አቀባይ ዊልያም ስፓንድለር ገልጸዋል። በተለይም ብቻቸውን የተሰደዱና ከቤተሰቦቻቸው የተለያዩ ልጆች ከባድ ችግር ይገጥማቸዋል። ምግብ አያገኙም፣ ለመኖር ለሚያስፈልጉ ነገሮችም ተደራሽነት የላቸውም። ልጆች ለመኖር ሲሉ ወይም ቤተሰቦቻቸውን ለመርዳት በሥራ ወይም በልመና ለመሰማራት እንደሚገደዱ የሚገልጹ ብዙ ዘገባዎች ደርሰውናል። ብዙ ልጆች ለመማር ጊዜም ሆነ ገንዘብ ስለሌላቸው የትምህርት ዕድል አያገኙም። የስደተኞቹ አገልግሎት ልጆቹን ከቤተሰቦቻቸው ጋር ለማገናኘት ሲል ከናይጄሪያ ባለሥልጣኖች ጋር እየሰራ መሆኑን ቃል አቀባዩ ስፓንድለር ገልጸዋል። ከተሰደዱት ቤተሰቦች አብዛኞቹ በሴቶች የሚተዳደሩ በመሆናቸው ለብዝበዛ እንደሚጋለጡ ቃል አቀባዩ ሲያስረዱ፣ የስራ ዕድል ያላገኙት ሴቶች የወሲብና የፆታ ጥቃት እንደሚገጥማቸው ብዙዎቹ ደግሞ ለመኖርና ልጆቻቸውን ለመርዳት ሲሉ በወሲብ ንግድ እንደሚሰማሩ ጠቁመዋል። የናይጀሪያና የካሜሩን መንግስታት ስደተኞቹን በተሻለ ለመጠበቅና ለመርዳት እንዲችሉ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለማገናኘት ጥረት እያደረገ መሆኑን ቃል አቀባዩ ለአሜሪካ ድምጽ ሬዲዮ ተናግረዋል። በዩናይትድ ስቴትስ በኢሚግሬሽንና ድንበር ጸጥታ ጉዳዮች ላይ እየተካሄደ ያለው ከባድ የፖለቲካ ክርክር በዋሽንግተን ሰዓት አቆጣጠር ከዛሬ እኩለ ሌሊት በኋላ ማለትም የፌዴራሉ የአስቸኳይ ጊዜ ወጪ ምደባ ስልጣን ሲያበቃ የመንግስት መስሪያ ቤቶችን አመታዊ በጀት ለማስቀጠል የተያዘው ጥረት ስጋት ላይ ይወድቃል። ሴኔቱ ቀደም ሲል የተወካዮች ምክር ቤት እስከ የካቲት 24 2010 ድረስ ሊያቆይ በሚችለው ውሳኔ ላይ ክርክር ከከፈተ በኋላ ትናንት ማታ ምንም እልባት ሳይሰጥ ተነስቷል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ያካትታል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥር 12 2010 ዓ.ም የዕለተ ጥምቀት ምሽት ፕሮግራም ነው። እንኳን አደረሳችሁ። በድጋሚ ክቡራትና ክቡራን፣ የኦሮሞ ፌዴራሊስት ኮንግረስና የመላ አማራ ህዝብ ድርጅት ዓለም አቀፍ ድጋፍ ሰጪዎች በጋራ ለመስራት ተስማምተው ነገ የመግባቢያ ስምምነት ይፈራረማሉ። ስለዚህ እኛ መተማመንን የሚፈጥሩ ስብሰባዎችን ስናደርግ በጋራ ስልት መቀየስ ስንችል፣ ወንድማማችነትና አንድነት ይጎለብታል። በመጀመሪያ ይህ ዘረኛና ጠባብ ጎሰኛ መንግስት ለሀያ ሰባት አመታት ያህል ሊቆይ የቻለው እነዚህን ሁለት ትላልቅ ብሄር ሰዎች በፈጠራ ወሬና በፈጠራ ታሪክ እንዳይስማሙ በከፋፍለህ ግዛ ነው። የመጀመሪያው የኦሮሞ ፌዴራሊስት ኮንግረስ ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ ነጌሳ ኦዶ ዱቤ፣ ሁለተኛው ደግሞ የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ መንግስቱ አስፋው ናቸው። የሰማችኋቸው የምሽቱ በምሽቱ ዝግጅታችን ሀሳቦቻቸውን ያብራራሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በሶማሌ ክልል በፕሬዚደንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጭ የክልሉ ተወላጆች በሚኖሩባቸው አገሮች ጭምር ማስፈራሪያና ዛቻ ይደርስብናል። የዜጎቹን መብት የማስጠበቅ ኃላፊነት ያለበት ፌዴራሉ መንግስት ጣልቃ በመግባት እስካሁን ህዝቡ ለሚያነሳቸው ለእነዚህ የመብት ጥያቄዎች መልስ መስጠት አልቻለም የሚሉ ክሶችን የያዘ ደብዳቤ ሰሞኑን ዩናይትድ ስቴትስ ውስጥ ከሚኖሩ የአካባቢው ተወላጆች ደርሶናል። ይህንን ዘገባ ይህንን ደብዳቤ አንተርሶ የምሽቱ አብይ ርዕስ ያተኩርበታል። ዘገባው እየተቀናበረ ነው፣ እንደደረሰን እናቀርብላችኋለን። ወደ መጽሔት ዘገባ እናልፋለን። ኢትዮጵያን ከገባችበት ችግር ለማውጣት ኢህአደግ ተጨማሪ ፖለቲካዊ እርምጃዎችን መውሰድ እንዳለበት ዶክተር መረራ ጉዲና አሳሰቡ። ታሳሪዎችን ለመፍታት የተደረሰበትን ውሳኔ መነሻ አድርገው የተናገሩት ዶክተር መረራ በዚች ሀገር ፖለቲካዊ ውሳኔ የሚያስፈልግበት ከዚህ የበለጠ አሳሳቢ ጊዜ የለም ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።

በወዳጅ ዘመድ በደጋፊዎቻቸውና አድናቂዎቻቸው ጉብኝት ተጨናንቋል። በተለይ ከፍተኛ የድጋፍ መሰረት ባላቸው የምዕራብ ሸዋና ሌሎች የኦሮሚያ አካባቢዎች ዶክተሩ በሚል አጠራር የሚገለጹት አንጋፋው ፖለቲከኛ ጎብኚዎቻቸውን እያስተናገዱ ነው። ዛሬ በዕለተ ጥምቀትም ከሻሸመኔ አምቦና ሌሎች አካባቢዎች የመጡ ደጋፊዎቻቸውና አድናቂዎቻቸው በእርሳቸው መኖሪያ ቤት ቅጥር ግቢ ተሰባስበው ታይተዋል። ለሰዓታት በዚያ ባደረግኩት ቆይታ ተራ በተራ እየቀረቡ የበግ ስጦታ ሲያበረክቱ ባህላዊ የኦሮሞ አልባሳትንም ሲሰጡ ተመልክቻለሁ። በዚህ መሀል ከአሜሪካ ድምጽ ጋር ባደረጉት አጭር ቆይታ መንግስት የቀሩትንም የፖለቲካ መሪዎችና አባላት እንዲፈታ ጠይቀዋል። የኛም የድርጅት መሪዎች አባላት፣ እና ድርጅት መሪዎች ጭምር እናንተ የምታውቁት እና በቀለ ገርባ እና ደጀኔ ጣንፋ እና አዲሱ ቡላላ እና ጉርሜ ሳያ ነው፣ ወደኋላ ቀርተዋል። ብዙ አባሎቻችንም ቀርተዋል። የሌሎች የፖለቲካ ድርጅቶችም አሉ። የፖለቲካ ድርጅቶች ብዙ አመታት የተሰቃዩ አሁን የኦነግ አባላት ከአስር አመት በላይ ሁሉ የታሰሩ አሉ። የአንድነት አባላት አሉ። ብዙ ፖለቲካ ድርጅቶች ታስሮ እንዳሉ እንግዲህ ብሔራዊ መግባባት ከተባለ ብሔራዊ መግባባት መቼም ለሁሉም ነው። የብዙ ድርጅቶች አንዳንዶቹ ለምሳሌ በአራት እግር የሚሄዱ አሉ፣ ቀውሞም መሄድ የማይችሉ ለምሳሌ ቅንጅት ተባል ነበረ ሰው አይ አውቃለሁ። በምን ምክንያት ማለት ነው ያው እስር ቤት በደረሰበት ህመም ለምሳሌ በዊልቸር ነው የሚሄደው። ሁለቱንም እግር የሌለው ለምሳሌ የኦነግ አባል ተብሎ የተከሰሰ ልጅ አይቻለሁ። ወደ 12 ዓመት የታሰረ ብዙ እስረኞች አሉ ማለት ነው። በዛም ሆነ በዚህ ፖለቲካ እስረኛ፣ በእኛ ቋንቋ ፖለቲካ እስረኛ መንግስት ፍቅሪ፣ በእኛ እይታ ፖለቲካ እስረኞች የሚባሉ ባሉ መቼ ሽንኩርት ሰርቆ ስላልገቡ በዛ ደረጃ የሚታዩ አሉና መንግስት በአካሄዱ ለዚህ ነው ብዙ የሚገባቸው መፈታት የሚገባቸው በተለዩ ብዙ ወጣቶች አሉ ህግና ስርዓት የማስከበር ኃላፊነት አለብኝ በሚል ዶክተር መረራን ሌሎች የፖለቲካ መሪዎችንና አባላትን በእስር ላይ ያቆየው መንግስት አሁን ለየት ወዳለ እርምጃ የገባ ይመስላል። ፖለቲካዊ ውሳኔ ወደ መስጠት ለ17 ቀናት የመከሩት 36 የኢህአዴግ የሥራ አስፈጻሚ ኮሚቴ አባላት የደረሱበት ውሳኔ ይሄ ነው። ሲሄዱበት ከነበረው መንገድ ወጣ ያለ ፖለቲካዊ ውሳኔ መስጠት። ዶክተር መረራም ታዲያ ገዢው ኢህአዴግና መንግሥት ይህንን አካሄድ ሊገፉበት እንደሚገባ አሳስበዋል። እስካሁን ሲሄዱበት የነበረው መንገድ ውጤት አለማምጣቱን የገለጹት ዶክተር መረራ ሀገሪቱ ካለችበት አስቸጋሪ ሁኔታ አንጻር ፖለቲካዊ ውሳኔ አስፈላጊ መሆኑን አብራርተዋል። እንደዚህ አይነት ውሳኔ በኢትዮጵያ ታሪክ ውስጥ ካስፈለገ አሁን ነው። ከምን ጊዜም በላይ አሁን ይመስለኛል። እንደምታየው በዚህ በአካባቢ ወጣቱ ለውጥ ይፈልጋል። ሕዝቦች ለውጥ ይፈልጋሉ። መልካም አስተዳደር ይፈልጋሉ። ይህ ሀገር ለመታደግ በጣም አደገኛ መስቀለኛ መንገድ ላይ ስለሆነች ለመታደግ እነሱም ይህንን እኛ እንኳን ልቆይተናል ከተገነዘብን መገዘባቸው ጥሩ ነው። እንደዚህ አይነት ፖለቲካ ውሳኔ ወሳኝ ነው፣ ግን ደጋግሜ እንዳልኩ ተጨማሪ እርምጃዎች መወሰድ አለባቸው። ህዝብ በተግባር ብዙ ነገሮችን ማየት ይፈልጋል። በተግባር ኢትዮጵያ ተለውጣ ማየት ይፈልጋል። በተግባር ብሔራዊ እርቅ በዚህ ሀገር ተፈጥሮ ማየት ይፈልጋል። መልካም መስተዳደሪን ማየት ይፈልጋል። በተግባር ነፃና ፊታዊ ምርጫ ማየትን ይፈልጋል። ብዙ ነገሮች ነው የሚቀሩ። ገባ ይሄ የመጀመሪያ እርምጃ ነው። የመጀመሪያ እርምጃ መውሰዳቸው ጥሩ ነው፣ ግን ብዙ እርምጃዎች ይቀራሉ። ከዚህ ቀጥሎ እንዲመጣ የሚፈልጉት በተከታታይ አንድ፣ ሁለት፣ ሦስት ዋነኛ እርምጃዎች ምንድን ናቸው? የመጀመሪያ ሬ በስቃይ ያሉትን ፖለቲካ እስረኞች መፍታቱ ወሳኝ ነው። ለነሱ አንድ ቀንም ተጨማሪ ቀን መቆየት ምን ያክል እንደሚያስቸግር አውቃለሁ። ከዛ ቀጥለው ግን ግማሽ መንገድ ሁሉም ወደ ግማሽ መንገድ መጥቶ ድርድር ድርድር ደግሞ ከሀቀኛ ሰፊ የህዝብ ድጋፍ ካላቸው ፖለቲካ ኃይሎች ጋር ድርድር ሲመጣ ደግሞ መስጠትና መቀበል ይኖራል። መንግስትም የሚሰጣቸው ነገሮች ይኖራሉ፣ ተቃዋሚዎቹ መስጠት ያለባቸው ነገሮች ይኖራሉ። መሀል መንገድ ላይ የመገናኘቱ ሁኔታ በጣም ወሳኝ ነው። ለዚህ ደግሞ ሁሉ መስተዋጽኦ ማድረግ አለበት። ላለፉት ሀምሳ ዓመታት ከንጉሱ የመጨረሻ ዓመታት ጀምሮ የኢትዮጵያ ህዝብ ከቀውስ ወደ ቀውስ ከቀውስ ወደ ቀውስ። ምናልባት የመጀመሪያ መጽሐፌን ንቤ እንደሆነ የኢትዮጵያ ፖለቲካ ምስቅልቁል ጉዞ ነው የሚለው ከንጉስ ውስጥ የፖለቲካ ጉዞ የሆነ የቦታ ማቆም ከተቻለ ይህን ነገር ለመታደር በጣም ጥሩ ነው። ከዚህ በፊት ቢያንስ ቢያንስ ሶስት እድሎች አመልጠናል። 66 ንጉሶ ሲወርዱ ቀላል ያልሆነ እድል ነው ያመለጠ። ደርግ በጎን ገብቶ ያንን እድል አበላሽ 1983 ኢህአዴግ ሲገባ ይህንን አሁን ያለውን ነገር ቢጠቀም ኖሮ የተሻለ እንትን ይፈጠር ነበር። በራሴ ጉዞ ገፋለሁ ብሎ ያን ሁሉ ተጨናቀረ እድሉ። ዘጠና ሰባትም ለየት ያለ እድል ተፈጥሮ ነበር። ይሄ እንግዲህ አራተኛ እድላችን ነው፣ በእኛ እድሜ ማለት ነው። ከአራቱ ሶስት እድሎች አብልጦናል። ይሄ አራተኛ እድሉን ሁሉም በሰከነ መንገድ በሰከነ አእምሮ አስቦ ይህን ነገር ለመታደግ በሚችልበት ሁኔታ ላይ የሀገሪቱን ፖለቲካ የሶስት ሺህ ዘመን ፖለቲካ ነው የምንለው፣ ግን ትናንት የተፈቱ ሀገሮች እንኳን አልፎን ሄደዋል። እነ ጋና እነ ቦትስዋና እነ ደቡብ አፍሪካ የተሻለ ፖለቲካ እንዳላቸው ይታወቃል። ስለዚህ ጊዜው የሀገር በሀገር ደረጃ ለመቀጠል ጊዜው አሁ በዶክተር መረራ ጉዲና ቤት ያነጋገርኳቸው አንዳንድ እንግዶችም ተመሳሳይ ሀሳብ አንጸባርቀዋል። ኢህአዴግ ታሳሪዎችን ስለ መፍታት የተናገረውን ተግባራዊ እንዲያደርግም ጠይቀዋል። ከእነዚህ አንዱ ደግሞ የጄኔራል ዋቆ ጉቱ የወንድም ልጅ መሆናቸውን የነገሩኝ መሐመድ አደም ጂሎድ ናቸው። ሞቱማ ዋንጀ ሁጅሮዎች ጋሪ መንግስት የሚለውን ስራ ላይ ከዋለ ጥሩ ነው። ወር ኑኤኑ በቀላ ገብራፋ እኛ ምንጠብቆ እናቶ በቀለ ገርባን ደየኔ ጣፋፋ ደየኔ ጣፋ አዲሱ ቡላላ አዲሱ ቡላላ ወር ወር ከነሌ ገዳ ኢሰኒቲ ነዚን ሁሉ ይልቀቁ። ነምን ሂዳጅሩ ነመባይ ነምን ኢትዮጵያ እስር ቤት ውስጥ ያለ የኢትዮጵያ ሕዝብ ማአት ነው ብዙ ነው። አከምራገ የኔት እንደሰማ ነው መራገዳ ኢሰኒ ሁሉንም ይልቀቁ ተኳታን አንድ ንሁን ብያ ኢጃሩ አገር እንገንባ በኮምታ ከቀበኔ ቃ ወየየው ነመ ቡልችን ወማ ፋይዳ አንድ ቦታ ይዘን በጠመንጃ ሰውን ካስተዳደርን ዋጋ የለውም። ቀበኔ ቱሬ እኛ ጠመንጃ ይዘንም ስንታገል ነበር። ሎለሌ ቱሬ ስንዋጋ ነበር። ምንም ጥቅም የለውም። ወንድማማችነት ትልቅ ጥቅም አለው። ከኢትዮጵያ ውጭ ያሉትንም ህዝቦችም ሰብስቦ አንድ ላይ አገር ውስጥ ያሉትንም አንድ ላይ አዳብሎ ሰላም ማውረድ ነው። አለም አሜሪካ እኔ አሜሪካ ነው የምኖረው። ኢትዮጵያ ት ነሙን ረሃቁ እንደንደው ማንኛውም ሰው ኢትዮጵያዊነትን ከእኔ ላይ ሊፍቅ አይችልም። ነሙን አንከኒንስ ማንም አልሰጠኝም። ራማንም ከኔላ ኢትዮጵያነን አይወስድብኝ ሞ መንግስት በሚዲያ እንዳወራ እውነት ከሆነ አራቱ ፓርቲዎች እንደተነጋገሩና እንዳወሩ ከሆነ የታሰሩትን እስረኞች በሙሉ ፈጥተው ሰላም ለዚች ሀገር ማምጣት አለባቸው። ዛሬ በዶክተር መረራ ጉዲና ቤት የተገኙት እንግዶች በርካታ ናቸው። ያነጋገርኳቸውም እነዚህ ብቻ አይደሉም። ከዶክተር መረራ ተጨማሪ አስተያየት ጋር በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። አሁን በአብይ ርዕስ ወደ ተያዘው ዘገባ እንመለሳለን። ተጠናቆ ገብቷል። በሶማሌ ክልል በፕሬዝደንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጭ የክልሉ ተወላጆች በሚኖሩባቸው አገሮች ጭምር ማስፈራሪያና ዛቻ ይደርስብናል፣ የዜጎችን መብት የማስጠበቅ ኃላፊነት ያለበት ፌዴራሉ መንግስት ጣልቃ ገብቶ እስካሁን ህዝቡ ለሚያነሳቸው ለእነዚህ መብት ጥያቄዎች መልስ መስጠት አልቻለም የሚሉ የሶማሌ ክልል ተወላጆች ቅሬታቸውን ለቪኦኤ ገልጸዋል። አሉላ ከበደ ተከታትሎታል። ዶል ሚድድ ይሰኛል። የሶማልኛው ሐረግ የፍትሕ ጥያቄ ወደ አማርኛ ሲመለስ። ዑመር ዶል የድርጅቱ ሊቀመንበር ናቸው። ባለፈው ኅዳር ወር መጨረሻ የተቋቋመው ድርጅታቸው የክልሉ ፕሬዚዳንት ያለአንዳች ጠያቂ በሕዝቡ ላይ እያደረሱ ነው ያሉት በደል እንዲያበቃ ዘላቂ መፍትሄ ፍለጋ የታለመ መሆኑን ይናገራሉ። እኛ የተሰባሰብ ነው በሶማሊ ክልል ፕሬዚደንት አብዲ መሐመድ ኦማር የሚደረገውን ይህን ሁሉ ግፍ ዝም ብለን ለመመልከት አልቻልን ነው። በዛ ምክንያት ተሰብስበን ምን እናደርግ እንዴት ብለን ህዝቡን ደግፍ ብለን ነው ይህን ድርጅት ያቋቋም ነው። በክልሉ አምባገነንነት ሰፍኗል፣ ስጋት ነግሷል። ወጣቶች ከዚያ ለመቆየት የሚያስችል ተስፋ በማጣት በአደጋ ለተመላ ስደት ይዳረጋሉ። መልስ ያልተገኘላቸው ብዙ ጥያቄዎች አሉ ነው የሚሉት። ሰው ሁሉ በፍርሃት ነው የሚኖረው። እስር ቤቶች ሁሉ ሞልቷል። ያለ ምክንያት ሰው ይታሰራል። ከተናገርክ ወይም ትንሽ አንድ ጥያቄ ከጠየቅ ያው እስር ቤት ይገባል። ለምን ጠይቀኛል። ማንም ሰው ልናገር አይችልም። ማንም ብትሆን፣ ሰው ሁሉ በጣም ቸግሯል። ምግብ የለም፣ ውሃ የለም። ያ ሁሉ የተማረው ወንድና ሴት አገሩን እየለቀ ነው ያው ሁሉ አሁን የሚታየው በሱዳን ወጥቶ እስከ ሊቢያ ውስጥ ይሄ ሁሉ ችግር የምንሰማው ከሀገራችን የሚወጡ ልጆች ናቸው። ምክንያቱም ምንም አይነት ሆፕ የላቸውም፣ እዛ ለመኖር ተስፋቷል። ስራ አያገኙም። በዛ ላይ ደግሞ ነጻ አይደሉም። ኮረፕሽኑ ምዝንናው በጣም የሚገርም ነው። በጣም በስልጣን ለመቆየት ብቻ ብሎ በውሸት ሰውን ማስተናገድ ጀመር። ከዛ በኋላ ደግሞ በፍርሃት በእሱ አስተዳደር ብዙ ያቀዎች አሉ። በሚኑሶታ ክፍለ ግዛት በንግድ ሥራ የሚተዳደሩት ከድርጅግሪ አደም ሌላው የድርጅቱ አባል ናቸው። በተለያዩ ጊዜያት የፌዴራሉ መንግስት ለዚህ ችግር መፍትሄ ያበጅለት ዘንድ የተደረጉ ሙከራዎች እስካሁን ባለመሳካታቸውና እና የክልሉ አስተዳደር በሕዝቡ ላይ የሚያደርሰው በደል ስላሳሰበኝ በአቶ እመር የሚመራውን ዱልሚዲድን ተቀላቀልኩ ይላሉ። ኢትዮጵያ ትውልድ አሜሪካዊ ነኝ ብዙ ቤተሰቦች ምዛለሁ ዱል ሚዲ በአማርኛ ደግሞ የፍትህ ጥያቄ ነው። ክልላችን ያለው ችግሮች ከተለያዩ ዎች ከክልሉ እና ከፌዴራል መንግስት ጋር ያለው ችግር ለመነጋገር ህዝባችንም ብዙ ጊዜ ሞክሮ ነበረ እና ብዙ ተገቢ ላሹ አልተገኘም ነው ስለዚህ የህዝባችን ድምፅ ለመሆን የዱልምዲድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳኡዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁማል። ዋና አለማችን እዛው ሶማሌ ክልል ያለው ችግሮች ኢፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። መፍትሄ እንዴት እንደሚገኝ በእኛ ሀሳብ የኢትዮጵያ ህገ መንግስት ተከትሎ የህዝባችን ጥያቄ እንዲፈታ ለመሞከር ብዙ ትኩረት እናድርጋለን። አቶ ከድር እንደ ሊቀመንበር ሁሉ እርሳቸውም የክልሉ ህዝብ ለከፋ ሰብአዊ መብት ተጋልጧል ባይ ናቸው። ህገ መንግስታዊ ጥበቃ የሚደረግላቸው መሰረታዊ መብቶች ናቸው የሚጣሱት፣ ሲሉም ከአቶ እመር ይስማማሉ። የህዝብ ጥያቄ መጀመሪያ ህገ መንግስቱ የሚሰጠው መብቶች፣ የሰው ክብር እና ሰብአዊ መብት የሚከበር አሁን በክልላችን ያለው ችግር አንዳንዱ ብዙ ሰዎች አስረዋል፣ ክስ ሳይመሰረት ለአንድ ምሳሌ መውሰድ የምንችለው እጅጋ ያለው ጄል ኦጋዴን የሚባለው የኦጋዴን ማረሚያ ቤት በጣም በርካታ ህዝብ ነው የታሰረው። እዛ ያሉት እስረኞች ደግሞ አብዛኛው በተጨባጭ ያልሆነ ነገሮች ክስ ተመስርቶ ብዙ ዓመታት ተፈርደዋል። የፌደራል መንግስትም ይሄ ነገር ያውቃል መሰለኝ፣ ግን እስካሁን እንዴት ችግሩ እንዳልፈታ ትንሻ ውደሃ አንሰር ፎዳት ችግሩ እንዳልፈታ የተለያዩ ሀገሮች የሚኖሩት የክልሉ ተወላጅ የሆኑ ኢትዮጵያውያን ተሰባስበው ይህን ድርጅት ካቋቋሙ በኋላ ሁኔታዎች መለወጥ መጀመራቸውን የሚናገሩት ሊቀመንበሩ በውጭ ሀገር የሚኖረውን የብሔረሰቡ አባል ተቃውሞውን ቢገልጽ በቤተሰቡ ላይ አንዳች ጉዳት ሊደርስ እንደሚችል በመዛት ሲያስፈራሩት መቆየታቸውን የክልሉ ፕሬዚዳንትና አስተዳደራቸው ሲያስፈራሩት መቆየታቸውን ይናገራሉ። በቅርቡም ተመሳሳይ ዛቻ ደርሶብን ነበር ነው የሚሉት ፍርሃት እዛ ብቻ ሳይሆን ክልል ውስጥ ብቻ ሳይሆን አሁን እዚ ያለን እኛ አሜሪካ ውስጥ ያለን፣ ባለፈው ወር ካቋቁም ነው በኋላ ካላቆማችሁ ወይም ካልወጣችሁ ከዛ ድርጅት ጅግጅጋ ወይም እዛ ሪጅን ውስጥ ያላችሁ ዘመዶቻችሁን ሁሉን እስር ቤት አስገባለሁ ብሎ ይደውልናል ወይም ይልካል ሰውን እና ቤተሰባችን እዛ ያሉትን ለእኛ ይደውሉናል። በፍርሃት ከዚህ ድርጅት ውጡ፣ አትግቡ። ለምን እኛ ይሄን ታሰራለን ወይም ይሄ ችግር ይደርስብናል። ሰው በዛ አይነት ፍርሀት ይኖራል። የፕሬዝዳንቱ ረዳቶች ወዲህ ወደ ዩናይት ስቴትስ መጥተው ፈጸሙ ያሉትንም ይዘረዝራሉ። የፕሬዝደንቱ አብዲ መሐመድ ኦማር ደጋፊዎች ወይም ከሱ ስር የሚሰሩት አንድ አምስት ስድስት ሰው ሆኖ እና አንድ ሴት አለበት እዚህ ወደ አሜሪካ መጥቶ ነበር ከአንድ ሶስት ሳምንት በፊት እና የሚገርመው ሁሌ እኛ ራሳችን የምንጠይቀው ለምሳሌ ለክልል የሚሰራ ሰው አሜሪካን አገር ሲጎበኙ ይሄ የሚጎበኘው ሰው ከኢትዮጵያ ከመጣ እና ለፌደራል ገቨርንመንት የሚሰራ ሰው ከሆነ በኦፊሻል ቪዚት ነው እዚህ የሚመጣው። ግን እነዚህ በተለይ በክልል ፋይፍ ለሚሰሩት ዝም ብሎ ይመጣሉ። ዋናው ዓላማቸው ደግሞ ይመጡበት ማን ይደግፋል ፕሬዚደንቱ እና ማን ነው የማይደግፈው ብሎ ህዝቡን ለማከፋፈል ዋናው ዓላማቸው የሚመጡበት ለዛ ምክንያት ነው። እናው እኛ ካቋቋምነው በኋላ ይሄን ድርጅት ያው እንደመጡ እነሱም ሰብሰባ ለማድረግ ሞከሩት፣ ማንም አልሄደለት። እንደገና ሞከሩት ትንሽ ሰው መጡ። አሁን በመጨረሻ ጊዜ ያደረጉት አሁን ያለፈው ሳምንት ያኔ የኢትዮጵያን አምባሳደር እጋበዙት እንዲመጣ እንግዲህ፣ ሰው ኢትዮጵያን ሶማሌዎች እንደማይመጡ ስለሚያውቁት ምን አደረጉት በዚህ ጊዜ ማስታወቂያ ቡንት ላይን የሚባለው ሪጅናል ገቨርንመንት ሶማሊያ ውስጥ ለእነዙ ህዝቦችን እንዲመጡ ለሰብሰባ የሶማሊያ ሶማሌ ናቸው። እነሱ ነበሩ በብዛት የመጡ ስብሰባ ላይ እና እኛ አልሄድንም፣ ግን በብዛት የነበሩ ከሶማሊያ የሶማሊያ ተወላጆች የሆኑ ነበሩ ይዛ ይሄዱት። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ እናልፋለን። በኢሚግሬሽን እና በድንበር ጸጥታ ጉዳዮች ላይ ዩናይትድ ስቴትስ ውስጥ እየተካሄደ ያለው ከባድ የፖለቲካ ክርክር በዋሽንግተን ሰዓት አቆጣጠር ከዛሬ እኩለ ሌሊት በኋላ ማለትም የአሁኑ የፌዴራሉ የአስቸኳይ ጊዜ በጀት ወቅት ሲያበቃ የመንግስት መስሪያ ቤቶችን አመታዊ በጀት ማለትም እጅግ አስፈላጊ ከሚባሉ ሰራተኞችና ክፍሎች በስተቀር ያለውን የመንግስት በጀት ለማስቀጠል የተያዘው ጥረት ስጋት ላይ እንደሚወድቅ ሊወድቅ እንደሚችል እየተነገረ ነው። ሴኔቱ ቀደም ሲል የተወካዮች ምክር ቤት እስከ የካቲት 24 2010 ድረስ ሊያቆይ በሚችለው ውሳኔ ላይ ክርክር ከከፈተ በኋላ ትናንት ምሽት ምንም እልባት ሳይሰጥበት ተነስቷል። የህግ መወሰኛው ምክር ቤት አባላት ከአንድ ከሁለት ሰዓት በማይበልጥ ጊዜ ውስጥ እንደገና ይሰበሰባሉ። የመንግስት የመንግስት መስሪያ ቤቶችን ለመዝጋት ከተሰጠው የጊዜ ገደብ መድረስ በፊት ማለት ነው። ማይክል ብራውን ነው የዘገበው። ትዝታበላቸው ታቀርባለች። ሪፐብሊካኖች ሁለቱንም ምክር ቤቶች ቢቆጣጠሩም የፌዴራሉን መንግስት ስራ ለማስቀጠል የሚችለውን በጀት ለማሳለፍ የዴሞክራቶቹን ድጋፍ ይፈልጋሉ። ዴሞክራቶቹ ደግሞ ወጣት ፍልሰተኞች ከዩናይትድ ስቴትስ እንዳይባረሩ የሚያስችል ህግ ካላጸደቁ በቀር ሌላ ማንኛውንም ህግ አንቀበልም ብለዋል። የፍልሰተኞች መብት ተሟጋቾች በፕሬዝደንት ዶናልድ ትራምፕ ፖሊሲዎች ላይ በእጅጉ ሊያማርሩ ቢችሉም ደግሞ ዴሞክራቶች ከዚህ ቀደም በተደጋጋሚ ያለ ህጋዊ ፍቃድ ወደ ዩናይትድ ስቴትስ የገቡ ልጆችን ከመባረር የሚያድን የመንግስት መስሪያ ቤቶችን ወጪ በመደገፋቸው ትዕግስታቸው የተሟጠጠ ይመስላል። የእኛን የመራጮች ድምፅ ለማግኘት ሲሉ ቃል የሚገቡ ሰዎች የገቧቸውን ቃል ኪዳኖች የሚጠብቁበት ጊዜ አሁን ነው። እኛ ለእናንተ ድምፅ እንድንሰጥ ስትፈልጉም ብቻ ወደ እኛ ትምጡ። ማኅበረሰባችንን በመወከል እናደርጋለን ስትሉ የገባችሁትን ቃል አክብራችሁ ተገኙ። ዘንድሮ ግን ዴሞክራቶች ሌላ የመንግስት ጊዜያዊ ስራ አስቀጣይ በጀት የኢሚግሬሽኑን ሕግ ካላካተተ በቀር በአንድነት ለመቃወም ተስማምተዋል። ይህን ሲያደርጉ ግን የፖለቲካ ዋጋ እንደሚያስከፍል ዘንግተው አይደለም። ዴሞክራቱ ኮንግረስማን ሉዊስ ጉተሬስ፣ ዴሞክራቶች በዚህ ጉዳይ ላይ ፈጽመው ቃላችንን አናጥፍም፣ ከእሴቶቻችን ጎን እንቆማለን። ሪፐብሊካኖቹ በሌላ ወገን የዋይት ሃውስ ቤተ መንግስት እርስ በርሳቸው የሚቃረኑ አስተያየቶችን ከሰጠ በኋላ ውዝግብ ውስጥ ገብተዋል። ሪፐብሊካኑ ሴነተር ሊንዚ ግራም ዋይት ሀውስን የምጠይቀው አቋማችሁ ምንድን ነው ግለጹልኝ፣ እኔ የእናንተን አስተሳሰብ ማወቅ አልችልም የሚል ነው። እንደሚታወሰው ፕሬዚደንት ትራምፕ ባለፈው ሳምንት በሁለቱም ፓርቲዎች የተቀናበረ የኢሚግሬሽን ሕግ እንዲረቅ ሐሳብ ካቀረቡ በኋላ ሰረዙት። በሕግ መወሰኛው ምክር ቤት የቀረበው ሐሳብ ሕጋዊ ሰነድ የሌላቸውን ወጣቶች ፍልሰተኞች የሚጠብቅና በዩናይትድ ስቴትስና ሜክሲኮ ድንበር መካከል ግንብ ማቆምን የሚደግፍ ነው። በዚህኛውም ጉዳይ ላይ ቢሆን እንኳ ግን ዋይት ሀውስ ውዥንብር ፈጥሯል። ትራምፕ በ2016 የምረጡኝ ዘመቻ ወቅት በተደጋጋሚ ቃል የገቡት ሐሳብ ቢሆንም እንኳን ለማለት ነው። የቤተ መንግሥቱ ዋና እልፍኝ አስከልካይ ጆን ኬሊ ከትላንት ወዲያ ረቡዕ ለዩናይትድ ስቴትስ ሕግ አርቃቂዎች ሲናገሩ ትራምፕ የግዙፉን ግንብ ህንፃ ሐቅ ምንነት በውል አልተረዱትም ብለዋል። በክፍሉ ውስጥ ለነበሩ የምክር ቤት አባላት በሙሉ አንስችባቸዋለሁ። ሁሉም የምርጫ ዘመቻ ሲያካሂዱ ሙሉ በሙሉ ያልተረዷቸውን ነገሮች ሳያነሱ እንዳልቀሩ ገልጬላቸዋለሁ። ፕሬዚደንት ዶናልድ ትራምፕ ግን በትዊተር መልእክታቸው የድንበር አጥሩ አሁንም የድንበር አጥር ነው፣ ሐሳቡን ከጠነሰስኩበት ከመጀመሪያው ቀን አንስቶ ድንበሩ ላይ ግንብ የማነጽ ሐሳብ አልተለወጠም ወይም የተቀየረ ነገር የለም ብለዋል። ይህን አስመልክቶ እንግዲህ ለኮንግረሱ የሪፐብሊካን ፓርቲው መሪዎች የመጨረሻ ማሰሪያው ትራምፕ አቋማቸው ግልጽ እስካልሆነ የፍልሰተኞቹን እና የድንበር ጸጥታውን በተመለከተ ድምፅ አንሰጥም የሚል ነው። በምክር ቤቱ የብዙሃኑ ፓርቲ መሪ ሰናተር ሚች መካነል አቋማቸው ምን እንደሆነ ካወቅን በኋላ ወዲያውኑ እንወስናለን። እኛም ዝም ብለን የማንነዳል መሆናችን አመኔታ ያድርብኛል። ዴሞክራቶች ይህን ሁሉ አዙሪት የሚመለከቱት ሁለቱን ምክር ቤቶች የፕሬዝደንቱን ስልጣን ሦስቱንም የስልጣን ዘርፎች የተቆጣጠረው የሪፐብሊካን ፓርቲ መምራት እንዳልቻለ ነው። ሴናተር ቸክ ሹመር በስራችን ላይ አንዱ እንቅፋት የሆነው በሌላው የፔንሲልቬኒያ ጎዳና ጫፍ ላይ በሚገኘው በዋይት ሃውስ አለባራ ያለው ትርምስ ነው። ሪፐብሊካኖችን ወደ መፈራረስ አድርሷል። ዛሬ ከማን ጋር መደራደር እንደምንችል እንኳ በግልጽ አናውቅም። ፕሬዚደንት ትራምፕ ዳካ በመባል ለሚታወቀውና ወደ ዩናይትድ ስቴትስ በሕፃንነታቸው የገቡ ፍልሰተኞችን የሚመለከተውን ጉዳይ በተመለከተ እስከ መጪው መጋቢት የጊዜ ገደብ ቆርጠዋል። የዳካ መርሃ ግብር ጊዜያዊ የሥራና የትምህርት ፍቃድ ለወጣት ፍልሰተኞች ይሰጣል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ቪኦኤ አምሐሪክ ለፌስቡክና ለትዊተር ተጠቃሚዎች ዝግጅቶቻችንን ያስተናግዳሉ፣ ሐሳቦቻችሁን ያንሸራሽራሉ። የጥምቀት በዓል በመላ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ እየተከበረ ነው ጃን ሜዳ ላይ የተከናወነውን ስነ ስርዓት አስመልክቶ ሲኦን ግርማ ወደ አዲስ አበባ ደውላ ተከታዩን አዘጋጅታለች በአዲስ አበባ ከተማ በጃን ሜዳ ባህረ ጥምቀት ከሚከበርባቸው ቦታዎች አንዱ ነው በዚህ ቦታ ተገኝተው በዓሉን ያከበሩት መምህር ብርሃነ አድማስ በዓሉ በደመቀ ሁኔታ የተከበረ ነበር ብለውናል። ብዙ ጊዜ ጃን ሜዳ የሚከበረው የማዕከሉ ቅዱስ ፓትሪያርኩ ብዙሀን አበው ሊቃነ ጳጳሳት በርከት ብለው የሚገኙበት ስለሆነ፣ በዚያም ላይ ደግሞ በታሪክ በርከት ያሉ ታቦታት ከሚገኙባቸው መካነ ምጥማቃት አንዱ ስለሆነ ጃን ሜዳ በዓል አከባበር ልዩ ነበረ። ዘንድሮ ለየት ያሉ ሁለት ነገሮችን አይቻለሁ። የመጀመሪያው የነጋሪት ወጣቶች አዘጋጅተው በርከት ያሉ ወጣቶች ሰልፍ ረድፍ ይዘው ነጋሪት እየጎሳ ከነሱ ጋር ደግሞ ይሄ በደቡብ አፍሪካ ዓለም ዋንጫ ላይ ያየነውን የሀገር የባህል ጥሩም በጣም በቀለም ያሸበረቀ ያጌጠ በተመሳሳይ አለባበስ የለበሱ እንዲሁ ከነጋሪት ጎሳሚዎቹ ፊት በአንድ አይነት አነፋፍ ስልት እያሰሙ ምናልባት በኢትዮጵያ የጥምቀት በዓል አከባበር ወይም የንግስ በዓል አከባበር ከትልልቆቹ ቦታዎች ትውፊት ጋር ለማቀራረብ እና ጥንታውያኑ ቦታዎች ጋር ያለውን ይህን ስርዓት በመሰለ አድርገውታል። ከዚያ ውጭ ሕዝቡ ሞስት በነቂስ ወጥቷል ማለት ይቻላል። ሁልጊዜም ይጨምራል። ከዚያ በተረፈ ዘጠኝ አመተ ምህረት ወዲህ፣ በተለይ ከዛ ወዲህ ይሄ የጥምቀት ተመላሽ ወጣቶች የሚባሉት ማለት ነው። ይሄ ንጣፉን ምኑን ልዩ የሚያደርጉት አሁን፣ እሱም በየአመቱ ዲግሪው እየተለየ ነው የመጣው። እውነቱን ለመናገ ሀገር አካባቢ ስርዓቱ፣ ሁኔታዎች ሁሉ በጣም እየተለወጠ ነው የመጣው። በየአመቱ እድገት አለው። ዘንድሮ እንዲህ ያልኩሽ እና እነዚህ መዝሙሮችም ድሮ በጭፈራ ላይ ያተኮሩ የነበሩት ብዙዎቹም ወደ መዝሙር መጥተዋል። እና የተለያየ ቋንቋዎች ብዙ ጊዜ እንሰማለን፣ አስተውለን ጆሮ ሰጥተን አንሰጣቸውም እንጂ አሉ። እና የእነሱንም አይቻለሁ በዚህ አመት በዚህ የጃን ሜዳ ባህረ ጥምቀት ላይ የኦሮሞ ማህበረሰብ አባላት ወጣቶች ተደራጅተው በባህል ልብስ ደምቀው ማክበራቸውን ከአስተባባሪዎቹ አንዱ ወጣት ፍቅሮ ሙላቱ ገልጾልናል። አስተባበሩ የተለየ ነገር የለም፣ ሌላው እንደሚያከብረው ነበር ያከበር ነው። የተለየ የሚያደርገው ነገር ካለ ከሌላው ጊዜ በተለየ መልኩ በኦሮሞ ባህል ልብ አምረን ደምቀን በኦሮሞኛ ቋንቋ ደግሞ በስደታጅ መልኩ ሉት ፈጥረን ስንጀምር እግዚአብሔርን ስናመሰግር ሰውሰል

የትናንትናውን የከተራና የዛሬውን የጥምቀት በዓል በዋሽንግተን ዲሲና አካባቢ የሚገኙ አጥቢያ አብያተ ክርስቲያን በየአካባቢያቸው በተዘጋጁ የጥምቀተ ባህር ስፍራዎች በመንፈሳዊ መዝሙሮች እየታጀቡ አክብረው ውለዋል። ጽዮን ግርማ ይህንንም በስፍራው ተገኝታ ዘገባ አሰናድታለች። በዋሽንግተን ዲሲ በሜሪላንድ እና በቨርጂኒያ የሚኖሩ ኢትዮጵያውያን በየቤተ ክርስቲያናቸው የጥምቀት ዋዜማውን የከተራ በዓልና የጥምቀት በዓልን ሰብሰብ ብለው አክብረዋል። በትላንትናው ምሽት የከተራውን በዓል ለመከታተል በተገኘንበት በዋሽንግተን ዲሲ የኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ምሕረት ቅዱስ ሚካኤል ካቴድራል ቤተ ክርስቲያንም በመንፈሳዊ መዝሙራት ደምቆ ነበር የተከበረው። እኔ የሀገረ ስብከቱ ሊቀ ጳጳስ ነኝ አባ ፋኑኤል ባላለሁ። በመጀመሪያ ሁላችሁንም ይህንን ድምፅ ለምትሰሙ ሁሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዋሽንግተን ዲሲ ና አካባቢዋ ሀገረ ስብከት የሚገኙ 19 አጥቢያ አብያተ ክርስቲያናት በአንድነት ሆነውን የምናከብረው በዓል ነው። በዚህን በዚህ አይነት መልክ ስናከብር ዘንድሮ ወደ ስድስተኛ ዓመታችን ነው። ቁጥራችን ከእለት ወደ እለት እየጨመረ ነው የመጣው። በበዓሉ አከባበር ስነ ስርዓት መሰረትም ከየቤተ ክርስቲያኒቱ የመጡትን ታቦቶች ምእመናኑ በዝማሬ አጅበው ሲያከብሩ ነበር። ስሜ ሊቀለሰና ትፈርነሰና ይባላለሁ። እኔ የመጣሁት ከምስካየ ሕዙናን መድኃኔ ያለም አርሊንግተን ውስጥ ነው ያው የጥምቀትን የከተራ በዓል ለማክበር በዚህ በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ክርስቲያን ያለ ነው። እንደምታዩት በጣም ደስ የሚል በዓል እያከበርን ያለ ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበትን ምክንያት ማድረግ ማሁን እያከበርን እንገኛለን። ሆረ ኢየሱስ ኢየሱስ ኢየሱስ እምገሊላ እምገሊላ እምገሊላ ሀበ ዮሐንስ። እህ እህ እምገሊላ እምገሊላ እምገሊላ ሀበ ዮሐንስ። ትርጉሙ ኢየሱስ ሄደ ኢየሱስ ክርስቶስ ወደ ዮርዳኖስ የሄደበትን ምክንያት ማድረግ ነው። በዓሉ የሰላም የፍቅር ይሆንልን። እግዚአብሔር ከእናንተ ጋር ይሁን። ከሃይማኖታዊና መንፈሳዊ መዝሙራቱ ጎን ለጎን እንደ ኢትዮጵያው የባህል ጭፈራ ባይኖርም ሰብሰብ ያሉ ታዳሚዎች ዝማሬን ሲያሰሙ ነበር። سمي أنا اللي, اللي يبى لك في على في أي فطرة ما مسلم. እዛ እንዴት ነበር? የት ነበር የሚያከብሩት? ቤተክርስቲያን ጃልሜዳ ቅድስት ማርያም ነው የነበርኩኝ። እዛ ጃልሜዳ ቅርብ ነው። እዛ ነበር የማከብረው። በምን አከበሩ? ከተራ በዓል ታቦታቶቹ ተሰብስበው እዚህ ከቅዱስ ሚካኤል ቤተ ክርስቲያን ሁሉም አክብረው ው ሲገቡ እንዳንተም ታያላችሁ። እናመሰግናለን። ይህንም በዓል ለመመለከተው ሁሉ ለኢትዮጵያውያን በሙሉ እንኳን አደረሳችሁ ብላለሁ። ልክ እንደ ትላንቱ ሁሉ ዛሬም በየአጥቢያ አብያተ ክርስቲያናቱ የኢየሱስ ክርስቶስን የጥምቀት በዓል ሲያከብሩ መዋላቸው ታውቋል። እናመሰግናለን ጽዮን ለዘገባው በድጋሚ ክርስቲያን ምዕመናን ሁሉ እንኳን አደረሳችሁ። ተከታዩ ዘገባም ከጽዮን ጋር ያቆየናል። ቴዲ አፍሮ ቴዎድሮስ ካሳሁን ኢትዮጵያ ውስጥ ሊሰራቸው የነበሩ የሙዚቃ ዝግጅቶች በመሰረዛቸውና ፍቃድ ባለማግኘቱ ለሦስት ዓመታት የሙዚቃ ዝግጅት ሳያቀርብ ቀርተዋል። በተለይ አዲስ አበባ ውስጥ ለኢትዮጵያው የአዲስ ዓመት ዋዜማ በሚሊኒየም አዳራሽ ሊያቀርብ የነበረው የሙዚቃ ድግስና የአልበሙም ምርቃት በግድ ተሰርዞበታል። የዛሬው ዜና ከዚያ የተለየ ነው። ከነገ በስቲያ እሁድ ጥር 13 2010 ዓ.ም ባህር ዳር ከተማ ብሔራዊ ስታዲየም ላይ ኢትዮጵያ ወደ ፍቅር ተብሎ የተሰየመ ዝግጅቱን ሊያቀርብ ዝግጅት ይዟል። አቦጊዳ ኢትዮጵያ የተሰኘ ባንዱንም ይዞ ባህር ዳር ገብቷል። ጽዮን ግርማ የቴዲ አፍሮ ዋና ሥራ አስኪያጅ አቶ ጌታቸው ማንጉዳይና የባህር ዳር ወጣቶችን ስለ ዝግጅቱ አነጋግራ ተከታዩን ዘግባለች። ቴዲ አፍሮ የባንዱን አባላት ይዞ ወደ ባህር ዳር የተጓዘበት የሙዚቃ ዝግጅት ስያሜ ኢትዮጵያ ወደ ፍቅር ይሰኛል። ይህን የሙዚቃ ዝግጅት የሚያስተባብሩት ወጣቶች ከተማችን በሐዘን የተዋጠችና የደበዘዘች፣ ከዚህ ቀደም ለተካሄዱት የሙዚቃ ዝግጅቶችም ጀርባዋን የሰጠች ነበረች ይላሉ። አሁን ግን ቴዲ ፍቅር ብሎ ስለመጣ በሩን ከፍተን ተቀብለነዋልም ብለውኛል። የቴዎድሮስ ካሳሁን ዋና ስራ አስኪያጅ አቶ ጌታቸው ማን ጉዳይም ይህንኑ ያረጋግጣል። በትናንትናው ዕለት ቴዲ አፍሮ ባህር ዳርን ሲረግጥ ወጣቶቹ ከፍተኛ አቀባበል አድርገውለታል ብሏል። አቶ ጌታቸውን አነጋግሬው ነበር። ጌታቸው አማን ጎዳይ የቴዲ አፍሮ ማናጀር ወይም የስራ ኃላፊ ነህ? እንኳን አብሮ አደረሰን እንኳን አብሮ አደረሰን እንኳን አብሮ አደረሰን። የደወልኩት ቴዲ አፍሮ ወይም ቴድሮስ ካሳሁን በባህር ዳር ከተማ ትልቅ የሙዚቃ ዝግጅት በስታዲየም ያዘጋጃል እና ቆ ከረጅም ጊዜ በኋላ ነው ይሄ ሙዚቃ ዝግጅት የሚካሄደው። እስቲ ዝግጅቱ ምን ይመስላል? እሁድ ቀን ነው የሚካሄደው። በርግጥ፣ እስቲ ዛሬ ያለውን ሁኔታ ንገረን። አሁ እንግዲህ እሑድ ነው የሚደረገው። ባህር ዳር ገብተናል። እንደማቃ አቀባበል ያደረገለት ባህርዳር በጥሩ ዝግጅት ላይ ያለ ነው። ስቴዲየም ውስጥ ዛሬ ስተኞቹን፣ ላይቲንጉን፣ ሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የሰራ ነው። ከአዲስ አበባ ብዙ ሰው እየመጣ ነው። ከጎንደር፣ ከባህር ዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ። ስለ ቴዲ ኢትዮጵያን ስለሚያውቅ ምንም አዲስ ነገር የለውም። ለኢትዮጵያ አንድነት ለሀገራችን ይሰራን የኖረው እና አሁን ደግሞ ኢትዮጵያ ወደ ፍቅር ብለን በዛ ጉዞ ላይ እንገናኝለን። እስኪ ስለ ልምምዳቸው ንገረን። ምን ያህል ሰዓት? አቡጊዳ ባንድ ይባላል። ያው እኛ ባንድ አቡጊዳ ባንድ ይባላል። አምስት አባላት ነበሩት፣ አሁን ወደ አስር ከፍ ብሏል። ምክንያቱም ኢትዮጵያ አልበም በጣም ከፍ ያለ ውጤት ያመጣ በመሆኑ በቢልቦርድ ወርልድ ነምበር ዋን አልበም ላይ ሁሉ የደረሰ በመሆኑ አልበሙ በጣም እጅግ የተሳካ በመሆኑ ኮንሰርቶቹ የዛን ያህል ስታንዳርዳቸው ከፍ ያለ መሆን አለባቸው እና ሌሎች ተጨማሪ ብሎይንግ የሳክ ቶምቦን በአካፕ ሲንገርሳል ተጨምሯል እና አቡጊዳ ኢትዮጵያ ይባላል አሁን እና በሙሉ ባህር ዳር ገብተናል። አሁን ልምምዱ ሁኔታ ምን ይመስላል? ምን ያህል ሰዓት ነው እየተለማመዱ ያሉት? እስቲ እንደው ከመድረክ ጀርባ ያለውን የልምምዱ ሁኔታ ንገረን። ምን ያህል ዝግጅት እያደረጉ ነው? እንግዲህ ላለፉት አምስት ወሮች ያህል ስልለማመር ነው የከረም ነው። አንድ ሶስት አራት ልጆች አሜሪካን ሀገር የሚኖሩ አሉ። ቺካጎ፣ ሲያትል ከዛም ጥተናል እዚህ አዲስ አበባ ሊመጡ አርገን ከአዳዲሶቹ ልጆች ጋር አንድ ላይ ሆነው ላለፉት አምስት ወራት ከፍተኛ ዝግጅት አርገናል እና በጣም ነው የተሰራው። አሁን ደግሞ ባህር ዳር ከተማው በደሞ አካባቢ በዚህ ጥናት ተጀምረናል ማለት ነው። በኦሮሚያ ክልል የተቀሰቀሰውንና ለረጅም ጊዜ የዘለቀውን ህዝባዊ ተቃውሞ ተከትሎ ወደ አማራ ክልል የተዛመተው ህዝባዊ ተቃውሞን ከተቀላቀሉት ከተሞች አንዷ ባህር ዳር ናት። በባህር ዳር የበርካታ ሰው ህይወት ጠፍቷል፣ ንብረት ወድሟል፣ ሰዎች በእስር ላይ ይገኛሉ። በዚህ ምክንያት በባህር ዳር የሚዘጋጀ ሙዚቃ ዝግጅት ስኬታም አልነበረም። አንዳንዶቹ ከተጀመሩ በኋላ ሁሉ ተቋርጠዋል። በባህር ዳር ያለውን የቴዲ አፍሮ የሙዚቃ ዝግጅት ከሚያስተባብሩት አንዱ አቶ ደሞዝ ገነቱ ነው። አቶ ደሞዝ የሙዚቃ ዝግጅቱን ለማካሄድ ከአማራ ክልል ብሔራዊ መንግስት እንዴት ፍቃድ እንዳገኙ ይናገራል። ህጋዊ ጥያቄ መጠየቅ ነው። የክልሉ መንግስት እንግዲህ ይሄ የህዝቡ ጥያቄ ነው የሚል ወጣቱ ላይ ደግሞ በምን መልኩ ነው ረብሻ ቢኖር ምናምን ሲል ምን ጊዜ ወጣቱ ወይም ህብረተሰቡ የሚፈልገውን ነገር ሰው ከተደረቀለ ረብሻ ይኖር የሚፈልገውን ነገር ደግሞ ሰው በተከለከለ ረብሻ ይኖራል። ስለዚህ እሱ ደግሞ የሰላም ነው ከዛች ኢትዮጵያዊነት ነው የሚያዘምረው ሁሌም በህብረተሰቡ ውስጥ ነው ያለ እና ባህር ዳር ላይም ክልል ላይም ብዙ ጊዜ አድርጎ ስለማያውቅ ፍቃድ አገኘን ማለት ነው። ስለዚህ ፍቃድ ስናገኝ የክልሉ መንግስት ደግሞ ስለ ጸጥታው ጉዳይ ላይ ትኩረት ይፈልጋለሁ ሲል እኛ ጋር ሁሉንም ነገር ተወያየን። በመጨረሻም ፍቃድ ካገኙ በኋላ ቁጥራቸው በዛ ያሉ ወጣቶች በጋራ የተሳተፉበት የሙዚቃ አዘጋጅ ኮሚቴ በከተማ ውስጥ እንቅስቃሴ መጀመሩን ይናገራሉ። ከተማው ምስሉም በያዙ ፖስተሮች አሸብርቃለችም ይላሉ። ከእነዚህ ወጣቶች አንዱ ተሾማ አበበ ነው። ዝግጅቱን የተሳካ ለማድረግ በስራ ላይ ተጠምደናል ብሏል። ያለው ድባብ ደስ የሚል ድባብ ነው። ያለው ጥሩ ነው። በሰው በኩል ያለው ነገር መልካም ነው። የሚዘመረውም ስለ ፍቅር፣ ስለ ኢትዮጵያ ስለሆነ የባህር ዳር ሕዝብ ተፋዞን የቆየው ያው በነበረው የፖለቲካ ራት ባህር ዳር ከተማ ላይ የተለያዩ ኮንሰርት በሚዘጋጁበት ጊዜ የተለያዩ ጥቃቶች ከሰቱ ነበረ። ቴዲ ደግሞ የሚዘምረው ስለ ኢትዮጵያዊነት ነው። አዲስ አበባ ላይ ተከልክሎ ነበረ። ባህር ዳር ላይ በፍቃድ አግኝቶ ያው እንግዲህ ኮንሰርቱን ለማዘጋጀት ዝግጅቶች ተጠናቀዋል የሚል ነገር ነው፣ መረጃ ያገኘ ነው በጥሩ ነገር ሁኔታ የተነቀብን ተስፋ እናደረጋለን። አርቲስት ቴዲ አፍሮን ለማግኘት ሞክሬ ነበር። ልምምድ ላይ መሆኑ ተነግሮኛል። በቅርቡ ለፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በሀገሪቱ ሰላምና አንድነት እንዲሰፍን ጠንክሮ እንደሚሰራ ተናግሮ ነበር። ሀገሪቱ ያለችበት ሁኔታ ትንሽ ከባድ ነው። ቀደም ሲል እኔ ልጅ ሆኜ እንደ አንድ ሀገር ነው የኖረ ነው። ኢትዮጵያ የሚባል ሀገር ነው የምናውቀው። ከዛ በኋላ እንግዲህ ሁላችንም በተወላጅነት ውስጥ ነው የምንጠራውም የምንታወቀው ኢትዮጵያ ታሪክ ጥሩ ያልሆነ አመለካከት ያላቸው ሰዎች ሊኖረው ይችላሉ። ያንን እንደ አመለካከት ማክበር እንዳለ ሆኖ የእነሱ አለመውደድ ወይም መውደድ ይህን እውነት ሊቀይረው አይችልም። እኛ ያለፈውን ትውልድ የማስታረቅ ስራ ነው የእኛ ተግባር። ይቀጥሉት ልጆች ከዛ ችግር ማለፍ አለባቸው ብዬ አምናለሁ። ያለፈው ችግር ለእኛ መድረስ የለበትም። እኛ ደግሞ የራሳችን እድል ሊሰጠን ይገባል። ሌላ የባህር ዳር ከተማ ነዋሪ የቴዲ አፍሮ የሙዚቃ ኮንሰርት መነቃቃትን ይፈጥራል የሚል እምነት አላት። ስድስት ነኛው ባላለው በባህር ዳር ተወልጄ ነው ያደኩት። እዚሁ ነዋሪ ነኝ። እኔ ሌላ ኮንሰርት አለ ቢሉን ምናልባትም ተሳታፊ ላልሆን የማልችልባቸው ድሎች አሉ። እሱ በመሆኑ የሚሳተፍበት ዋናው ምክንያት ቴዲ የአንድነት ሰባኪ ነው። ለኢትዮጵያ ለሀገራ ያለው ክብር ያለው እውቀቱ ምን ሁሉ ነገሩ አገር በቃ በአንድ እንድትሆን ካለው ስሜት የተመታ የአንድነት ሰባኪ ነው። አሪያ ነው። ተስፋድ ነው። ልጁ ነው የሚሰራው ካገኘና ያ እድል ደግሞ አሁን ያለ በፖለቲካ የተረባበሸ ከተማ እንዲረጋጋ የሚያደርግበት እድልም ሰፊ ነው። ይሄ መፈጠሩ ለኛ አለመረጋጋቱ የተፈጠረው ወጣቶች በጣም ብዙ ጥያቄዎች ይዘው ነው። የኢኮኖሚ ተጠቃሚነት አለ፣ እኩልነት አለ፣ ነጻነት አለ፣ ዲሞክራሲ፣ መናገር፣ የመጻፍ የመምረጥ እንደዚህ እንደዚህ ያሉ የመብት ጥያቄዎችን ይዘው ነው ወጣቶች የወጡት እና ይሄ ኮንሰርት እሱን ጥያቄ ይመልሳል። ጥያቄውን ባይመልስ ምንድን ነው? በብሔር በብሔር ብሔረሰብ ተከፋፍሎ ሰው ህዝብ በርስ የሚባጭቀውን ነገር ወደ አንድ ያመጣል። አንድነትን ይሰብካል። አንድ ኢትዮጵያ አንድ ሀገር የሚለው በቃ የተለየ ህዝብንም የሚገስጻል መንግስትን የሚገስጣል። ወጣቱንም እኔ ነኝ የሚል ስሜት ወጦ ለሀገር እንዴት መኖር እንዳለበት የሚሰብክ ልጅ ነው እና ኢትዮጵያ የሚል ስያሜውን ራሱ አሁን እየሰማ ነው አይደለም፣ እየጠፋ ነው ሀገሬ የሚለውን ነገር ወደ አንድ ለማምጣት ማድረጉ በራሱ በቂ ትልቅ ታወር ነው ብዬ ነው ማስበው እኔ በግል። ሌሎች ያነጋገርናቸው ወጣቶች የደበዘዘችው ባህር ዳር ለአንድ ቀንም ቢሆን ቴዲ ነፍስ ይዘራባታል ብለን ተስፋ እናደርጋለን ብለዋል። አድማጮች የአርብ ምሽት ዝግጅታችን ይቀጥላል። ከአሜሪካ ድምጽ ራዲዮ ጣቢያ በ19 ና በ22 እንዲሁም በ25 ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ ስርጭት ነው። አብራችሁን ቆዩ። የኦሮሞ ፌዴራሊስት ኮንግረስና የመላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪዎች ስምምነት አብረው ለመንቀሳቀስ የተስማሙት ኦፌኮና ማአህድ ዓለም አቀፍ ድጋፍ ሰጪ ኮሚቴዎቻቸው ነገ ቅዳሜ ከዋሽንግተን ዲሲ ወጣ ብሎ በሚገኘው ማርክ ሴንተር ሂልተን ሆቴል ውስጥ የመግባቢያ ሰነድ ይፈራርማሉ። ስምምነታቸውንና የነገውን ፊርማቸውን አስመልክቶ ሁለቱንም ኮሚቴዎች አነጋግር ያለው ሊቃነ ምናብርቱ ናቸው። አብረውን የሚቆዩት በቅድሚያ ከኦፌኮው የዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር አቶ ነጌሳ ኦዶ ዱቤልነሳ ስለ ጋበዝከኝ እጅግ በጣም አመሰግናለሁ። ይህ የሁለቱ ድርጅቶች ምክክር ወይም ደግሞ ወደ ስምምነት ወደ ትብብር መምጣት በዋነኛነት አሁን በኢትዮጵያ ያለው የግፍ አገዛዝ እንዲያበቃ እና ሰላማዊት እና ዲሞክራሲያዊት ኢትዮጵያን ለመገንባት ካለን ፍላጎት አንጻር እኛ አሁን የምንደግፋቸው የፖለቲካ ድርጅቶች አሉ። እዚህ በተለይም በውጪ ያለነው መተባበር ከቻል ያለንን የሰውም አቅም ይሁን ሌሎችን ነገሮች በዋናነት አንደኛ በዲፕሎማሲው ረገድ ያለውን ጥረት በጋራ ለማድረግ ለመተባበር ነው። በዲፕሎማሲውም ዙሪያ በጋራ ስናደረግ የተሻለ ውጤት ልናስመዘግብ እንችላለን ከሚል አንጻር ነው። ሁለተኛ ደረጃ ደግሞ በአገር ውስጥ የሚደረገውን ሰላማዊ ትግርም እኛ እዚህ መተባበር ከቻልን ማስተባበር ይቻላል ብለን እናምናለን። ሶስተኛ ደግሞ በእነዚህ በሁለቱ ብሔሮች መካከል መተማመንን የሚፈጥሩ ነገሮችን እንሰራ። እዚህ እኛ መተማመንን የሚፈጥሩ ስብሰባዎችን ስናደረግ በጋራ ስልት መቀየስ ስንችል ወንድማማችነትና አንድነት ይጎለብታል እና ይሄ ደግሞ የግፍ አገዛዙም እንዲያበቃ ይሁን ያለውን ስርዓት ለመቀየርም ይሁን ለሚፈጠረው ስርዓት ዲሞክራሲያዊነት፣ ነጻነትና ፍትህ የነገተበት እንዲሆን በጣም መልካም ጅምር ነው ብለን ስለምናስብ ነው እና ሌላኛው የመጨረሻው ነጥብ ምንድን ነው? በኦሮሞ ላይ የሚደረግ ጥቃት ካለ በጋራ እንድናወቅ፣ ሌላኛውም ወገን እንዲያወቅ በአማራ ላይ የሚደረግም ጥቃት ካለ ደግሞ እኛም የኦሮሞ ፌዴራሊስት የዓለም አቀፍ ድጋፍ ቡድን እናወግዛለን ማለት ነው። ይሄ እንድለመድ እንፈልጋለን። ይሄ ግን በሁለቱ ብሔሮች መሀል ወይም ደግሞ በእነዚህ ሁለቱ ድርጅቶች መሀል ብቻ የሚሆን አይደለም። ሌሎችንም ወደዚሁ አይነት ትብብር በመሳብ አንድ ትልቅ ኮሊሽን በመፍጠር ያለብንን ችግር ለመቅረፍ እንድንችል ፕላትፎርም ለማዘጋጀት ነው፣ መድረኩን ለመፍጠር ነው። ሌሎችም አሉ ግን እኛ አሁን ሀሳባችን ይሄ ነው። በተለይ የመጨረሻ ላይ ያነሱት አንድ ነጥብ ዘግየት ብዬ ልመጣ የነበረበት ጥያቄ ነበረ። እስቲ ወደ መላ አማራ ሕዝብ ድርጅት ዓለም አቀፍ ድጋፍ ሰጪ ኮሚቴ ሊቀመንበር ወደ አቶ መንግስቱ አስፋው ደግሞ ልመለስ። ምንድን ነው ሀሳባችሁ እናንተስ? እግዜር ይስጥልኝ አቶ ሰለሞን፣ አቶ ንጌሳንም ማመሰግናለሁ። ቪኦኤ ይህን እድል ስለሰጣችሁን ደግሞ ከልብ ነው የማመሰግነው። አቶ ንጌሳ በዝርዝር ገልጸውታል። እንዲያው አንዳንድ መጨመር ያስፈልጋል የምላቸውን ጉዳዮች በግርድፉ ባቀርብ ደስ ይለኛል። በመጀመሪያ ይህ ነባብ ጎሰኛ መንግስት ለሀያ ሰባት ዓመታት ያህል ሊቆይ የቻለው እነዚህን ሁለት ትላልቅ ብሄር ሰዎች በፈጠራ ወሬና በፈጠራ ታሪክ እንዳይስማሙ በከፋፍለህ ግዛ ነው ይሄ ደግሞ ሀያ ሰባት ዓመት ያህል ወሰደው እንጂ ከአሁን በኋላ ደግሞ የማሄድበት መንገድ መሆኑን ያው ሁላችንም በሀገር ውስጥ ባለው ዜናዎች እየተከታተልነው ነው። በእኛ በኩል ትልቅ እመርታ ከፍታ በሁለቱ ህዝቦች ላይ ይህንን ለመገሰጽ ይህንን የጥላቻ ገደብ፣ በውሸት የተገነባ አጥር፣ በወያኔ መሰሪነት የተደረገው መፍረስ የጀመረው ጎንደር ላይ ህዝቡ በማናቸውም የፖለቲካ ድርጅት ሳይመራ በራሱ በራሱ የኦሮሞ ደም የአማራ ደም ነው ብሎ ሲል በአደባባይ ለዛም መስዋዕትነት ሲከፍልበት እንደገና ደገበና በአዳማ፣ በደብረ ዘይት እና እንግዲህ በናዝሬት የኦሮሞ ወጣቶችና ህዝብ ደግሞ የአማራ ደም የኦሮሞ ደም ነው የሚላሉ ይሄ ትልቅ መሰረት ድንጋይ ነው። በታሪክም እነዚህ ሁለት ህዝቦች አንድ ናቸው፣ አብረው ኢትዮጵያን የገነቡ ናቸው። ሆኖም ግን በሀሰትና በሸፍጥ የመሰሪነት የፖለቲካ ቁማር ለማግኘት ሀያ ሰባት አመታት እንደዚህ ሁለቱም ህዝቦች የሚሰቃዩበትን ስርዓት አስወግደው መጣል እንዳይችሉ ተከፋፍለው በጥላቻ እንዲታያዩ ይሄ ወያኔ መንግስት አድርጓል። ይሄ ደግሞ እየፈረሰ ነው። ስለዚህ ይሄ የህዝብ ለህዝብ ነው። እንግዲህ ከዛ ቀጥሎ ደግሞ እዛው በሀገር ቤቶች ውስጥ የኦሮሞውም የአማራውም ብዙ የመቀራረብ ህዝቦች ለህዝቦች እንቅስቃሴዎች አድርገዋል፣ እያደረጉም ነው ይህንን አስመልክቶ እንግዲህ እኛ ደግሞ የድጋፍ ስቲ ኮሚቴዎች የመሀድ የዓለም አቀፍ የድጋፍ ስቲ ኮሚቴዎችም የህዝብ አካልንና ህዝብን የሚለውን መከተልና አብረን መስራት ስላለብን ይህን ነገር የሚደረገው የመግባቢያ ሰነድ በአንድ ሀሳብ ደረጃ ላይ በአንድ ወቅት መቀራረቡን መፍጠር የበለጠ ያጠናክረዋል። አቶ ንጌሳ እንዳሉት እንግዲህ ሪሶርሱንም ዓለም አቀፍ ዲፕሎማሲ ትግሉንም ማናቸውንም ነገር እያስተባበሩ ይህንን የህዝብ ለህዝብ መቀራረብ እና አብሮት በአንዴ ማየት እና የሚመጣውን ችግር ደግሞ መቋቋም በማናቸውም መንገድ የሚያዋጣና መሆንም ያለበት ነው። ይሄ ደግሞ ወደፊትም ከሌሎቹ ጋር የሚቀጥል ይሆናል ማለት ነው። ቅድም አቶ ነጌሳ ሲያነሱ ይሄ መድረክ እንግዲህ ሌሎችንም ለማስተባበር ጭምር ሁኔታዎችን ለማመቻቸት ነው መድረክ ለመፍጠር ነው ብለው ነበር። እናንተ እንደ ፋና ወጊ ለመሆን እንጂ ሌሎችንም የመሳብ ሀሳብ እንዳላችሁ ነው የገለጹት። እንደዚህ አይነት መሰባሰብ ደግሞ በእርግጥ በፖለቲካ ደረጃ፣ በፖለቲካ ፓርቲዎች ደረጃ፣ የተለያየ አመለካከት ባላቸው ግለሰቦች ደረጃ ሊነሳ ይችላል ግን በሕዝብ ደረጃ የሕዝቦች ስም ተጠርቶ እንዲህ አይነት የመሰባሰብ የመቀራረብ አይነት መንገድ አዝማሚያ በሌላ ሕዝብስ ላይ የመተባበርን ተቃውሞ ቅሬታን የማስፋትን አይነት ሁኔታ እንዳይፈጥር ለማድረግ የምታደርጉት ሀሳብ ጥንቃቄ አለ? አቶ ነጌሳ አዎ፣ አለ። ምንድን ነው እዚህ ላይ ያተኮር ነው። በመጀመሪያ ስርዓቱ ሕዝቦችን የማጋጨት ስልት እየተጠቀመ ነውና በተለይ በኦሮሚያና በሶማሌ የኢትዮጵያ ሶማሌ መካከል የተደረገውን ግጭት እና እልቂት በቅርብ ጊዜ የምናስታውሰው ነው። በአማራና በኦሮሞ መካከል ደግሞ ላለፉት ሀያ ሰባት አመታት ማለት ይቻላል እንደ ፖሊሲ ሁለቱ እንዳይቀራረቡ የማድረግ ስራ ስሰራ ነበረ እና እነዚህ ብሔሮች ኢትዮጵያ ውስጥ ካሉት በስፋትም ይሁን በህዝብ ብዛት ትልቅ ከመሆናቸው አንፃር እና ክፍተቱ ስለሰፋ ነው አሁን እዚህ ጋ ያተኮር ነው እንጂ ይሄ ሁሉንም ሌሎቹንም የሚያቅፍ ነው እና እነዚህ ቁልፍ እና እንደ ግንድ ናቸው ለዛች ሀገር እና ለዛ ነው እንጂ እዚህ ጋር የተተኮረው ሁሉንም ኢትዮጵያዊ የሚያቅፍ ነው። አስተሳሰባችንም ኢትዮጵያዊ ነው። ያችን ሀገር ሁሉም በእኩልነት የሚኖርባት እና ፍትሕና ሰላም የሰፈነባት ነጻነት የሰፈነባት እንድትሆን ነው አላማው። ያንን ደግሞ ከአንድ ቦታ ነው የሚጀመረው። ለዛ ነው ከዚህ ጋር የጀመር ነው ይሄንን ስናደርግ የፖለቲካ ድርጅቶችም ጭምር እነሱም ላይ ግፊት ለማድረግ ነው። እኛ ሞር በተወያየን ቁጥር እኛ ሀሳቦችን ተለዋውጠን ነገሮችን እንትን ስንቀይስ እዛም ላይ ግፊት ማድረጋችን አይቀርም። የሚሰጧቸው ድጋፎች የአድቮኬሲ የፋይናንስና የዲፕሎማሲ መሆናቸውን ተናግረዋል። ሙሉውን ቃለምልልስ ከዌብሳይታችንና ከፌስቡክ ገጻችን ያገኙ። ዝግጅታችን በዚሁ ተጠናቀቀ። በእኛ በኩል ሰላም ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል። ጤና ይስጥልን።